ደቡብ ሱዳን የናይል ተፋሰስ የትብብር ማዕቀፍ ስምምነት ማጽደቋን ተከትሎ ስምምነቱ ተግባራዊ ሊሆን የሚችልበት በቂ ድጋፍ አግኝቷል። ጠቅላይ ሚኒስትር አብይ አህመድ በግብጽና ሱዳን ተቀባይነት የሌለው የትብብር ማዕቀፍ በደቡብ ሱዳን መጽደቁን ታሪካዊ ሲሉ አድንቀዋል። ኬንዲ አባትብ ባለሙያ አነጋግሮ ተከታዩን ዘገባ አዘጋጅቷል። 11 የተፋሰሱ ሀገራት የሚጋሩትን የናይል ወንዝ ሙሉ በሙሉ ሊባል በሚችል ደረጃ ለግብጽ እና ለሱዳን ብቻ ያከፋፍላሉ በሚል የሚተቹትን የቅኝ ግዛት ስምምነቶች በአዲስ ለመተካት ታስቦ የተዘጋጀው የናይል ተፋሰስ የትብብር ማዕቀፍ ስምምነት ወይም በሌላ መጠሪያው የኢንቴቤ ስምምነት ባለፈው ሳምንት በአዲሷ የተፋሰሱ ሀገር ደቡብ ሱዳን ጸድቋል። የትብብር ማዕቀፍ ስምምነቱ ሀሳብ አመንጪዎችና ግንባር ቀደም ተዋናዮች ከሆኑት ሰባት የላይኛው ተፋሰስ ሀገራት አንዷ የሆነችው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የናይል ተፋሰስ የትብብር ማዕቀፍ ስምምነት በደቡብ ሱዳን መጽደቁ ለኢትዮጵያ ታሪካዊ ነው ሲሉ ዛሬ ረቡዕ ሐምሌ 10 ቀን 2016 ዓ ምት በማህበራዊ የትስስር ገጾቻቸው ገልጸዋል። ስምምነቱ ለ11 ዓመታት ከዘለቀ ውይይት በኋላ በ2002 ዓ ምት በአውሮፓውያኑ 2010 ግንቦት ወር ላይ በኢትዮጵያ፣ ታንዛኒያ፣ ኡጋንዳ፣ ሩዋንዳ እና ኬንያ ሲፈረም፣ ቡሩንዲ በቀጣዩ ዓመት ስድስተኛ ሀገር ሆና ፈርማለች። ከእነዚህ ሀገራት መካከል ከኬንያ በስተቀር አምስቱ ስምምነቱን በየሀገሮቻቸው ሲያጸድቁ፣ ደቡብ ሱዳን ስድስተኛዋ የስምምነቱ አጽዳቂ ሀገር ሆናለች። የናይል ተፋሰስ የውሃ ምንጭ የሆኑት የላይኛው የተፋሰሱ ሀገራት የትብብር ማዕቀፍ ስምምነቱ ፍትሐዊና ምክንያታዊ አጠቃቀም የሚለውን መርህ የሚያሟላ መሆን እንዳለበት ሲገልጹ ስምምነቱ የውሃ ደህንነታችንንና ታሪካዊ ድርሻችንን ማረጋገጥ አለበት የሚል አቋም ያላቸው ግብፅና ሱዳን በበኩላቸው እስካሁን ስምምነቱን አልፈረሙም። ደቡብ ሱዳን ስድስተኛ አገር በመሆን ስምምነቱን ማጽደቋን ተከትሎ ከሁለቱ የታችኛው የተፋሰሱ ሀገራት እስካሁን በይፋ የተሰጠ መግለጫ የለም። ስምምነቱ በደቡብ ሱዳን መጽደቁን ዲፕሎማሲያዊ እምርታ ያሉት ጠቅላይ ሚኒስትር አብይ በበኩላቸው ይህም በናይል ተፋሰስ ቀጣናዊ ትብብር ለማድረግ ባለን የጋራ ምኞት ጉልህ እርምጃ ነው ብለዋል። ለአሜሪካ ድምፅ አስተያየታቸውን የሰጡት በአዲስ አበባ ዩኒቨርሲቲ የሃይድሮፖለቲክስ ተመራማሪው ፕሮፌሰር ያዕቆብ አርሳኖ የደቡብ ሱዳንን ውሳኔ ተከትሎ ስምምነቱ ከአስራ አንዱ የተፋሰሱ ሀገራት ውስጥ በስድስቱ መጽደቁ ወደ ተግባር እንደሚያሸጋግረው ተናግረዋል። ይህም ግብጽ እና ሱዳን በቅኝ ግዛት ስምምነቶች መሰረት አለን የሚሉትን ታሪካዊ የውሃ መብት ጥያቄ የሚያስቀር እንደሆነ ያስረዳሉ። በተፋሰሱ ውስጥ ያለው የሀገሮቹ የውሃ አጠቃቀም ግንኙነት ያለውን የውሃ ሀብት ሌሎችን በከፋ ሳይወዱ የሚጠቀሙበት ሁኔታ እንደዚሁም፣ ሀገሮች ልማታቸውን የውሃ ልማታቸውን በትብብርና በመጠጋገዝ በመተባበር አንዱ ሌላውን ዝም ብለው አትንካብኝ ውሃዬ ነው አትንካብኝ፣ መብቴ ነው አትንካብኝ፣ የታሪካዊ ይዞታዬ ነው የምልበት ሁኔታ ሳይሆን የውሃ ልማትን በሚተገብርበት ጊዜ ከሌሎች ሀገሮች ጋራ በመተጋገዝ የሚያደርግበት መ ታሪ የሆነ የጋራ የሆነ የሽብር ማዕቀፉ ስምምነት በስድስት ሀገራት ከተፈረመና በአምስቱ ከጸደቀ በኋላ ባሉ የተለያዩ ጊዜያት የግብፅ ባለስልጣናት በሰጧቸው አስተያየቶች ምንም እንኳን አገሪቱ የስምምነቱን በርካታ አንቀጾች ብትቀበልም ስምምነቱ ለአወዛጋቢ ጉዳዮችን ልባት የሚሰጥ አይደለም በማለት በተቃውሞ መቀጠሏን ገልጸዋል። ይሁን እንጂ በስድስት ሀገራት መፈረሙን ተከትሎ ስምምነቱ ዓለም አቀፍ ተቀባይነት ያለው መሆኑን የሚገልጹት የሃይድሮ ፖለቲክስ ተመራማሪው ፕሮፌሰር ያዕቆብ አርሳኖ ግብፅና ሱዳን አለመፈረማቸው ወደ ኋላ ሊመልሰው እንደማይችል ተናግረዋል። የትብብር ማዕቀፍ በስምምነት ሰነድ በአፍሪካ ሕብረት ዘንድ ውይይት ተደርጎ እየተሰራ ማዕቀፍ ስለሆነ አሁን ለመፈረም አይመቸንም ብለህ ወደኋላ ግገተቱ ሌሎች ሀገሮች ከፈረሙና ኮሚሽኑን በሚያቋቁሙበት የስምምነቱ መሰረት አባል ሀገራት በናይል ተፋሰስ ውሃ ላይ በሚሰሯቸው ግንባታዎች ላይ ሊኖሩ የሚችሉ ቅሬታዎች በናይል ተፋሰስ ኮሚሽን እልባት እንደሚሰጠው አስረድተዋል። እያንዳንዱ ሀገር በግዛት ውስጥ የሚሰራውን ልማት እኔን ይጎዳኛል በከፋ መንገድ ብሎ ንርበት ጊዜ ጉዳዩ በኮሚሽኑ ተጣርቶ ነው። እንግዲህ በኮሚሽኑ በኩል ነው ውይይት የምታደረገው፣ በኮሚሽኑ ጽፈት ቤት አማካይነት ነው እንግዲህ ወም ለሚኒስትሮች ወም ለምሮች with በትብብር ማዕቀፉ ስምምነት ላይ በላይኛውና በታችኛው የተፋሰሱ ሀገራት መካከል መግባባት ካልተደረሰባቸው ነጥቦች መካከል በሌሎች የናይል ተፋሰስ ሀገራት የውሃ ደህንነት ላይ ጉልህ ተጽዕኖ አለማሳደር የሚለው አንቀጽ 14 ለዋነኛው ነው። ይህ አንቀጽ በሌሎች የተፋሰሱ ሀገራት የውሃ ደህንነት እንዲሁም የአሁን አጠቃቀምና መብቶች ላይ አሉታዊ ተጽዕኖ እንዳያሳድር በሚል እንዲተካ ግብጽ ጥያቄ አቅርባ ነበር። የናይል የሚኒስትሮች ምክር ቤት በግንቦት ወር 2001 ዓ ም በዲሞክራቲክ ሪፐብሊክ ኮንጎ ኪንሻሳ ባካሄደው አስቸኳይ ስብሰባ በአንቀጽ 14 ለላይ የተመለከተው ጉዳይ በናይል ወንዝ ተፋሰስ ኮሚሽን እልባት እንዲሰጠው ወስኗል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።